ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ19፣ በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ አርብ ጥር 27 2014 ዓ ም የራዲዮ በቴሌቪዥን ዝግጅታችን ጀመረ። የአፍሪካ ሕብረት የመሪዎች ጉባኤ ነገ ይጀምራል። ውይይቱና አጀንዳዎቹ ምን ይዘው ይቀርባሉ? ምንስ ይጠበቃል? የባለሙያዎች አስተያየት ያካተተ ዘገባ ይዘንላችኋል። ከዜና በኋላ በሚኖረን የአብይ ስፕረስ ዘገባችን እናስደምጣችኋለን። በሶማሌ ክልል በድርቅ ምክንያት ከቀያቸው የተፈናቀሉ ነዋሪዎች እርዳታ እንዲደረግላቸው ጠየቁ። ዓይሽ ግሸ ላዋው እዚ ከመጣው በኋላ ከተደረጉ እርዳታዎች እኔ የደረሰኝ እሩዝ ብቻ ነው። ሆኖ ወደዚ ስንመጣ ብዙ ነገር ፈልገን ነው የመጣ ነው። ከአካባቢያቸው ተፈናቅለው ፋፋን ዞን ውስጥ ከሚገኙ አንድ ነዋሪ አስተያየት የተቀነጨበ ነው። ከስፍራው የተጠናቀረ ዘገባ አለን፣ እሱንም ከዜናው በኋላ ታዳምጣላችሁ። እነዚህንና ሌሎች በርከት ያሉ ቅንብሮችን በምሽቱ እናስደምጣችኋለን። ጤና ይስጥልኝ። የተከበራችሁ የአሜሪካ ድምጽ የራዲዮ ፕሮግራማችን ተከታታዮች የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ኤልያስ አስማረ ስርጭቱን ያቀናብርልናል። ግርማ ደገፋና ሲሳይ አሸናፊ በምስል የሚያስተናግዱ አብረውን ያመሻሉ። አበባየው ገበያው የዌብና የማህበራዊ ፕሮዲስ ድረ ገጻችን ፕሮዲሰራችን ናት። እሷም እንዲሁ አብራን ትቆያለች። እስከ ምሽቱ አራት ሰዓት ደግሞ እናንተ አብራችሁን ቆዩ። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሀሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በአት ቪኦኤ አማሪክ የፌስቡክ ገጻችን በቀጥታ መከታተል ትችላላችሁ። አሁን ለምሽቱ የያዝነውን ዋና ዋና የዓለም ዜና እናሰማችሁ። ጤና ይስጥልን አድማጮች፣ እንደምናመሻችሁ። የምሽቱን የዓለም ዜናዎችን የማሰማችሁ ደረጀ ደስታ ነኝ። የዓለም አቀፍ ቀይ መስቀል ኮሚቴ ወደ ትግራይ ክልል ማድረስ የጀመረው የህክምና ቁሳቁስ የመድኃኒት እጥረት ለማገዝ እንደሚረዳ የክልሉ ጤና ቢሮ ገለጸ። የሚመሰግን ተግባር ነውም ብሎታል። ሙልጌታ አጽብሃ ያደረሰንን ዘገባ ሀብታሙ ስዩም ያቀርበዋል። የቢሮ ምክትል ኃላፊ ዶክተር ርዕዬ ኢሳያስ በአሁኑ ጊዜ በትግራይ ያለው የመድኃኒት እጥረት እንዲፈታ አሁን የተጀመረው ጥረት በስፋት መቀጠል አለበት ብለዋል። ዓለም አቀፉ የቀይ መስቀል ማኅበር ካለፈው ሳምንት ጀምሮ ወደ ክልሉ መድኃኒት በአውሮፕላን ማስገባት መጀመሩን ገልጿል። ምክትል ኃላፊውም ይህንን አረጋግጠዋል። ባለፉት ስምንት ወራት ወደ ክልሉ መድኃኒት ባለመግባቱ የክልሉ ሰማንያ በመቶ ጤና ተቋማትም በመውደማቸው በአሁኑ ሰዓት እየገባ ያለው መድኃኒት ከክልሉ ፍላጎት አንጻር በጣም ትንሽ ነው ብለዋል ዶክተር ርዕዬ ካለው ውስን መድኃኒት ላይ የተወሰነውን ከመቀለ ከተማ ውጭም ወደ ሌሎች አካባቢዎች ለመውሰድ ቢታሰብም የነዳጅ እጥረት በመኖሩ ይህንን ማድረግ እንዳልተቻለ ገልጸዋል። በክልሉ በጤናው ዘርፍ የደረሰው ጉዳት ከፍተኛ በመሆኑ በዚህም ምክንያት እየተጎዱ ያሉት ሰላማዊ ዜጎች ናቸው ያሉት ዶክተር ርዕየ ዓለም አቀፍ ተቋማት ተጽዕኖ በመፍጠር ችግሩ እንዲፈታ ሊሰሩ ይገባል ብለዋል። በሌላ በኩል ዓለም አቀፉ የቀይ መስቀል ኮሚቴ ለአስረኛ ዙር የህክምና ቁሳቁሶችን የማድረስ በረራ ማካሄዱን ገልጿል። የደቡብ አፍሪካ መድኃኒት ፋብሪካ በአፍሪካ የኤም አር ኤን ኤ ኮቪድ-19 ክትባት መድኃኒትን በማምረት የመጀመሪያ ሆኗል። መድኃኒቱ የተመረተው ሞደርና ይፋ ያደረገውን የህክምና መረጃዎችን መሰረት በማድረግ መሆኑ ተመልክቷል። የደቡብ አፍሪካው መድኃኒት አምራች የኮቪድ-19 ክትባቱ መድኃኒት በመጪው ህዳር በሰዎች ላይ ሙከራ የሚያደርግ መሆኑን አስታውቋል። ፋብሪካው ዝቅተኛና መካከለኛ ገቢ ላላቸው አገሮች እንዲያመርት በዓለም የጤና ድርጅት የሚደገፍና እውቅና ከተሰጣቸው አምራች ድርጅቶች አንዱ መሆኑን ተነግሮለታል። አፍረጅን የተሰኘው የእነዚህ ድርጅት ማኔጅንግ ዳይሬክተር ፔትሮ ተባለንስ የኤምአርኤንኤ ክትባት በድርጅቱ ባለሙያዎችና እውቀት የተሰራ ሲሆን ከሌላ አገር የተላለፈ ቴክኖሎጂ አለመኖሩን ተናግረዋል። ዳይሬክተሯ ከሞደርና አምራች ኩባንያ የማምረት ፈቃዱን የተጋሩ ቢሆንም ሞደርና እንዳለው ከድርጅቱ ጋር በአንድነትና ትብብር የሰሩ አለመሆኑን ገልጸዋል። ይሁን እንጂ በሌላ አገር ካሉ ሳይንቲስቶች ጋር በትብብር መስራታቸውንና ድጋፍ ማግኘታቸውን አልሸሸጉም። እንዲህ ብለዋል ይህ እኛ የምንማርበት ቢሆንም በውጤቱ ግን በጣም በመደሰት ተገርመናል። የመድኒት አሰራሩ ቀመር በዓለም ዙሪያ ባሉ ሳይንቲስቶችና ባለሙያዎቹ አጋሮቻችን ይፋ እየተደረገ ነው። ይህ የኛ ብቻ ስራ አይደለም። በዩናይትድ ስቴትስ እና በአውሮፓ ካሉ ተባባሪ ሳይንቲስቶች ጋር የተደረገ የህብረት ስራ ውጤት ነው። የደቡብ አፍሪካ የብሔራዊ የጤና መምሪያ ዋና ዳይሬክተር የመድኃኒት አምራቹ ድርጅት የሰራበትን ፍጥነት አድንቀው ይህ ለአገሪቱ ትልቅ ጠቀሜታ ያለው ተቋም በመሆኑ ከሳይንቲስቶችና ከድርጅቱ ጋር አብረው እንደሚሰሩ አስታውቀዋል። የቻይናው የቤጂንግ የ2022 የክረምት ኦሎምፒክ ጨዋታዎች በዛሬው እለት በቤጂንጉ ዋነኛ ብሔራዊ ስቴዲየም በይፋ ተጀምረዋል። በአገሪቱ ሰዓት አቆጣጠር ከምሽቱ ሁለት ሰዓት ላይ ፕሬዚደንት ጄፒንግ የኦሎምፒኩን ዝግጅት በይፋ መጀመሩን አብስረዋል። በሥነ ሥርዓቱ ላይ የሩሲያው ፕሬዚደንት ቭላዲሚር ፑቲን፣ የዓለም መንግስታት ዲሬክተር አንቶኒዮ ጉተሬዥ፣ የዓለም ጤና ድርጅት ዳይሬክተር ቴዎድሮስ አድሃኖምን ጨምሮ በርካታ ባለሥልጣናትና እንግዶች መገኘታቸው ተዘግቧል። ዩናይትድ ስቴትስ እና ካናዳ ቻይና አንድ ሚሊዮን በሚደርሱ ሙስሊም ኡይጉሮች ላይ የሰብአዊ መብት ጥሰት ትፈጽማለች በሚል የዲፕሎማቲክ ማዕቀብ በማድረጋቸው በኦሎምፒኩ ላይ የማይገኙ መሆኑ ተመልክተዋል። ዩናይትድ ስቴትስ በሰሜን ምዕራብ ሶሪያ ውስጥ ትናንት ሐሙስ በልዩ ኃይሏ አማካኝነት ባደረገችው ድንገተኛ ጥቃት የእስላማዊ መንግስት አራማጁ ቡድን መሪ መገደሉን አስታወቀች። አቡ ኢብራሂም አልሐሺም አልቋራሺ የተገደለው በመኖሪያ ቤት ውስጥ እንዳለ መሆኑ ሲገለጽ፣ ፕሬዚደንት ባይደን ከዋይት ሐውስ ሆነው ዘመቻውን በቀጥታ ይከታተሉት እንደነበር ተገልጿል። ፕሬዚደንቱ በዚህ ወቅት በሰጡት መግለጫ ይህ አሸባሪ ሰው ህፃናትን ጨምሮ ከቤተሰቦቹ ጋር መገናኘት መፈለጉን በማወቃችን የአየር ጥቃት ከመፈጸም ይልቅ የተለ የልዩ ኃይል በማሰማራት ለትልቅ አደጋ የሚያጋልጠውን ድንገተኛ ወረራ ጥቃት በመፈጸም በሰላማዊ ዜጎች ላይ ይደርስ የነበረውን ሞት ቀንሰናል ብለዋል። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። ዩናይትድ ስቴትስ ተስፋፍቶ የሚታየውን የመሳሪያ ሁከትና ወንጀሎች ለመቆጣጠር በሚል አስተዳደራቸው የጀመረውን ጥረት ለማጠንከር ዘመቻ ፕሬዚደንት ጆ ባይደን ትናንት ወደ ኒውዮርክ ከተማ ሄደዋል። ዘመቻቸው ለክትትል አስቸጋሪ የሆኑና መንፈስ ጠመንጃዎች ተብለው የሚጠሩ ከየት እንደሚወጡና ኅብረተሰብ ውስጥ እንዴት እንደሚሽከረከሩ የማይታወቅ መሳሪያዎችን መቆጣጠርና ማስወገድን ጭምር ያካተተ መሆኑን ታውቋል። የዋይት ሐውስ ቢሮችን ኃላፊ ፓትሲ ውዳክሷራ ያጠናከረችውን ዘገባ ኤደን ገረመው ታቀርበዋለች። ኒውዮርክ ውስጥ የበረታው በመሳሪያ የታገዘ ሁከትና ወንጀል የግዙፏ ከተማ ከንቲባ ኤሪክ አዳምስ የእርዳታ ጥሪ እንዲያሰሙ አስገድዷቸዋል። ሁላችንም እማኞች ነን። እነዚህ ግድያዎች ሲፈጸሙ አይተናል ፌዴራሉ መንግስት መሳሪያ ወደ ከተማይቱ እንዳይገባ ማድረግ ሲሳነውም አይተናል። ሕገ ወጥ ትጥቆችን መከታተልና ማስወገድ የሚቻልባቸውን እርምጃዎች ለመውሰድ ፕሬዝዳንት ባይደን ትላንት ወደ ኒውዮርክ ሄደው የፖሊስ መምሪያውን ጎብኝተዋል። ዛሬ ጠቅላይ አቃቢ ሕጉ የዩናይትድ ስቴትስ አቃቢያነ ሕግ ሁሉ ድንበርና የከተሞች ወሰኖችን አቋራጭ በሆነ እንቅስቃሴ የመሳሪያ መተላለፍን ለመዋጋት ቅድሚያ እንዲሰጡ መመሪያ ሰጥተዋል። አስተዳደሩ በተጨማሪም በየስርቻው የሚመረቱ የውግ ቁጥር የሌላቸውና ለክትትል አስቸጋሪ የሆኑ መሳሪያዎችን ለመቆጣጠር ያስችላል ተብሎ የታመነበትን መንፈስ ትጥቆችን መቆጣጠሪያ ብሔራዊ መርሃ ግብር አስጀምሯል። ይሄ መርሃ ግብር በሀገሪቱ ደቡባዊ ግዛቶች ተሸጠው ወደ ምስራቃዊ አካባቢዎች የሚሸጋገሩና ኒውዮርክን በመሳሰሉ ከተሞች ውስጥ ወንጀል ተፈጽሞባቸው የሚገኙ መሳሪያዎችን የሚያስተላልፈው ብረት ለበስ ቦይ ተብሎ የሚጠራውን መስመርም ለመበተን እንደሚንቀሳቀስ ታውቋል። በዩናይትድ ስቴትስ ሕገ መንግስት መሰረት ማንም ህጋዊ ነዋሪ መሳሪያ የመያዝ መብት እንዳለው የተደነገገ ሲሆን ገደቦች በግዛቶች በህጋዊ መንገድ ሲጣሉ ይታያል። ፌዴራል የቁጥጥር ድንጋጌ በማውጣት ጉዳይ ላይ ሪፐብሊካኑ ባላቸው ተቃውሞ ምክንያት ሀገሪቱን የሚሸፍን ህግ የማውጣት እድሉ የደበዘዘ ቢሆንም ፕሬዝዳንቱ ያላቸውን የማስፈጸሚያ ትእዛዝ የመስጠት ስልጣንና ችሎታቸውን አማራጭ ወደ ጠቀም ሊዞሩ እንደሚችሉ እየተነገረ ነው። እንዲህ አይነቱን እርምጃ ጸረ መሳሪያ አቋም ያላቸው ክፍሎች ቢያደንቁም፣ በአንጻሩ ደግሞ ጥርጣሬና ተቃውሞ ያላቸውም አሉ። የሩሲያው ፕሬዚደንት ቭላዲሚር ፑቲንና የቻይናው መሪ ዢፒንግ ዛሬ አርብ ከቤጂንግ የክረምት ኦሎምፒክ መክፈቻ ስነስርዓት በፊት ተገናኝተው መነጋገራቸው ተሰምተዋል። ሁለቱ አገሮች ከዩናይትድ ስቴትስ ጋር እየሻከረ ከመጣው ግንኙነታቸው አንጻር ያላቸውን አንድነት የሚገልጹበት መሆኑም ተመልክተዋል። የሩሲያው መንግስት ዜና አገልግሎት ታስ፣ ፑቲን በመከባበር ላይ የተመሰረተ የሁለቱ አገሮች እድገት የሚጠቅም ግንኙነት መሆኑን መናገራቸውን ዘግቧል። ፕሬዚደንት ፑቲን ከሩሲያው ሩቅ ምስራቅ ግዛት እስከ ቻይና ድረስ የሚዘልቅ የ10 ቢሊዮን ኪውቢክ ነዳጅ በየአመቱ ለቻይና ማቅረብ ማቀዷንም አስታውቀዋል። እንደ ሩሲያ ባለሥልጣኖች ከሆነ የሁለቱ አገሩ መሪዎች በዚህ ጉብኝት ከ15 በላይ የሚደርሱ ስምምነቶችን እንደሚፈራረሙ ተነግሯል። እንደ አውሮፓ አቆጣጠር በ2021 ሁለቱ አገሮች ከስከዛሬው ከፍተኛ ቁጥር የተመዘገበበትን የ146 ቢሊዮን ዶላር የንግድ ልውውጥ ማድረጋቸው ተገልጸዋል። ትናንት ሐሙስ ዩክሬንን የጎበኙት የቱርክ ፕሬዝደንት ጣይብ ኤርዶጋን ሁለቱ አገሮች የመከላከያ ኢንዱስትሪያቸውን የበለጠ በጋራ የሚያሳድጉበት እድል መኖሩን የተገነዘቡበት መሆኑን አስታወቁ። ከዩክሬን ፕሬዝደንት ቮሎዲሚር ዘለንስኪ ጋር የተገናኙት ኤርዶጋን ወደ ዩክሬን ያመሩት በሩሲያና በዩክሬን መካከል ፍጥጫው በከረረበት ወቅት ነው። ሁለቱ አገሮች የጋራ መከላከያ ኢንዱስትሪዎቻቸውን ማስፋፋት የጉብኝቱ ዋነኛ አጀንዳ መሆኑን ተናግረዋል። ቱርክ ተዋጊ ድሮኖችን ዩክሬን ውስጥ ማምረትና ማስፋፋት እንዲሁም የድሮን አብራሪዎችን ማሰልጠን የምትፈልግም መሆኑን ተገልጿል። በአውሮፓ ሕብረት ምክር ቤት ተመራማሪ የሆኑት ስሊ ኢያዲን ታስባስ ቱርክ በዚህ ግንኙነት የበለጠ ተጠቃሚ ትሆናለች ይላሉ። ቱርክ ለዩክሬን ድሮን ትሸጣለች እውነት ነው አንዳንድ ጊዜ የሩሲያ ፕሬዚዳንት ፑቲንን የሚያስቆጣ መሆኑን እያወቀች ሁሉ ታደርገዋለች በሌላ በኩል ደግሞ ከዩክሬን ስለ ጦር መሳሪያዎች አሰራር በተለይ ስለ ሞተር ልምድ ትወስዳለች በሶቪየት ህብረት ውስጥ የጦር መሳሪያ ማምረቻ ማዕከል ከነበረችው ዩክሬን ቱርክ ጉድለቷን የምትሞላበትና የምታገኘው ብዙ እውቀት አለ የመከላከያ ተንታኝ የሆኑት አርዳ ሚቨሉ ቶግሉ ቱርክ ከራሷ በተጨማሪ ስለ ተዋጊ ጀቶች ሞተር አሰራር የሌሎችን እውቀትና ቴክኖሎጂ የምትፈልግበትን ምክንያት መኖሩን እንደሚከተለው ይገልጻሉ። ቱርክ የጦር መሳሪያ ማምረቻዎችን አይነት ማብዛት ትፈልጋለች። ከዚህ ቀደም የቱርክ ጦር መሳሪያ አምራቾች ይተማመኑ የነበረው በዩናይትድ ስቴትስና አውሮፓውያን አምራቾች ላይ ነበረ። አሁን በተፈጠረው የፖለቲካና የማዕቀብ ጣጣ ምክንያት ግን ከምዕራብ ሀገሮች የምታገኛቸው የቴክኖሎጂ ግብዓቶች እጥረት እየገጠማት ነው። ከዚህ አንጻር ከምዕራባውያን ሀገሮች ይልቅ ዩክሬን ትልቅ አማራጭ ትሆናለች። የቱርክን ከዩክሬን ጋር በጥብቅ መቆራኘትን ሩሲያ አትደግፈውም። ባለፈው ጥቅምት ወር ዩክሬን በሩሲያ በሚደገፉ አማጽያን ላይ ቱርክ ሠራሽ ድሮኑን መጠቀሟን በጥብቅ ኮንናለች። ቱርክ ከዩክሬን ጋር በምትፈጥረው ወዳጅነት ከሩሲያ የሚመጣውን ዋጋ ለመክፈል የተዘጋጀች መሆኑም ተመልክተዋል። ለምሽቱ የተመደበው የዜና ሰዓት በዚህ ተጠናቋል። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ። ለዓለም ዜናዎቹ ደረጀ ደስታን እናመሰግናለን። በ19 በ25 እና በ31 ሜትር በአንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ አርብ ጥር 27 2014 ዓ.ም የራዲዮ መሰናዷችን ነው የምታዳምጡት። አዎ በተጨማሪም ደግሞ በምስል አለን ራዲዮ በቴሌቪዥን እንለዋለን። ዝግጅቶቻችንን ከ ዚህ ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሐሪክ ቪኦኤ ኒውስ ዶት ኮም እንዲሁም በአት ቪኦኤ አማሪክ የፌስቡክ ገጻችን በቀጥታ መከታተል ትችላላችሁ። አሁን ለዕለቱ የያዝነውን አብየረ ዘገባችንን እናስደምጣችሁ። ነገ አዲስ አበባ ላይ ለሚጀምረው እና ለሁለት ቀናት ለሚዘልቀው የአፍሪካ ህብረት የመሪዎች ጉባኤ መሪዎቹ ዛሬ ምሽት አዲስ አበባ እየገቡ ነው ወይም አብዛኞቹ ገብተው ተጠናቀዋል። ለሁለት ቀናትም በህብረቱ አዳራሽ ተቀምጠው ውይይት ያደርጋሉ። አጀንዳዎችንም ቀደም ብለው ቀርጸዋል። እነዚህ አጀንዳዎች ምንድን ናቸው? በጥቂቱ የሚዳስስ እንዲሁም ደግሞ ምን ይጠበቃል የሚል ባለሙያዎችን ያካተተ የዓለም አቀፍ የሰብአዊ መብት ተሟጋች ድርጅት የአምነስቲ ኢንተርናሽናልንም መግለጫ በጥቂቱ የያዘ ዘገባ አሰናድተናል። ዮናታን ዘብዲዎስ እንደሚከተለው ያቀርበዋል። ከነገ ጀምሮ አዲስ አበባ ላይ ለሁለት ቀናት የሚካሄደው ሀምሳ አምስት አባላት ያሉት የአፍሪካ ህብረት ጉባኤም ትኩረት እንዲያደርግባቸው የሚጠየቁ ጉዳዮች ብዙ ናቸው። በአዋሳ ዩኒቨርሲቲ የፖለቲካል ሳይንስ ምሁር ዶክተር ንጉስ በላይ የአፍሪካ ህብረት የመሪዎች ጉባኤ ላይ ለውይይት በተያያዙት አጀንዳዎች ላይ አስተያየታቸውን ሰጥተዋል። ቀጥታ ከኢኮኖሚ ጋር ይያያዛል እና አፍሪካ ደግሞ እንደሚታወቀው ምንም በተፈጥሮ ሀብት የበለጸገች ብትሆንም በሰው ኃይል ልማትም በቂ የሚባል ህዝብ ቢኖራትም ወደ አንድ ነጥብ ሶስት ቢሊዮን የሚያክል ህዝብ አላት እና ይህን ያክል ይዛ ነገር ግን ራሷን ያልቻለች አህጉር ናት። አብዛኛው የአፍሪካ ህዝቦች ከምዕራባውያን በሚሰጠን የምግብ ድጋፍ ነው የምንኖረን። ነገር ግን አፍሪካ ውስጥ ያለው የተፈጥሮ ሀብት አርለም ለአፍሪካውያን፣ ለምዕራባውያንም የሚበቃ ሀብት ነበረን። ነገር ግን ይሄንን ሀብት መያዙ ብቻ ትርጉም የለውም። ሀብትህን በአግባቡ የማትጠቀምበት ከሆነ በአግባቡ ፕላን አርገህ እቅድ አርገህ ጥቅም ላይ የማታውለው ከሆነ የፈለገ የተፈጥሮ ሀብት ቢኖርህ አንተ ከተረጅነት አታመልጥም። ስለዚህ አፍሪካ ደግሞ ይህንን እጣ ፈንታን የገጠመን በጣም የካበተ የተፈጥሮ ሀብት አለን፣ ነገር ግን በአግባቡ አንጠቀምበትም። በየጊዜው ከሚደረጉ ውይይቶች ባለፈ መሪዎቹ ለአጀንዳ ተፈጻሚነት ትኩረት መስጠት እንዳለባቸውም ተናግሯል። ከተረጅነት እንዴት መውጣት አለባት? ያላትን የተፈጥሮ ሀብት በአግባቡ እንዴት ነው መጠቀም ያለባት አጀንዳ ቀርጸው ወደ ተግባር የሚገቡ ከሆነ በጣም ጥሩ ነው። ነገር ግን አሁንም ይሄ አጀንዳ ተመልሶ ነገና ከነገ ወዲያ ተወያይተውበት አተገባበሩ ላይ አፈጻጸሙ ላይ የማይከታተሉት ከሆነ ለሚቀጥሉ ሁለት ዓመት በኋላ ሲመጡ ተመሳሳይ ነገር ግን እነዚህ አጀንዳዎች ሲገናኙ ለአንድ ቀንም ለሁለት ቀን ይወያያሉ። ከዛ በኋላ ለሚቀጥለው ጉባኤ እስኪገናኙ ያንን አጀንዳ ዘወር ብለው አያዩትም። ጉባኤው ዋና አጀንዳ የሚያደርገው የጤናና የምግብ ጉዳይ ቢሆንም እንኳን በአገሪቱ ያለው የጸጥታ ጉዳይ ውይይት እንደሚደረግበትም ተናግሯል። የጸጥታ ጉዳይ አሁንም ገና ለሚቀጥለው አጀንዳቸው አድርገው ይወያያሉ። ምክንያቱም አፍሪካውያን በቀጥታም ይሁን በተዘዋዋሪ ከፍተኛ የሆነ የጸጥታ ችግር አለብን። በዚህ ሳምንት እንኳ ብናይ በሁለት የአፍሪካ ሀገሮች መፈንቅለ መንግስት ተካሂደዋል። ከዛ በፊት ደግሞ በሱዳን የተከሰተው እናውቃለን እና እንደዚሁም በተለያዩ የምዕራብ አፍሪካ የተለያዩ የውስጥም አጎራባች አገሮች በድንበርም ይሁን በግጦሽም ይሁን በተለያዩ ምክንያቶች ብዙ ግጭቶች አሉ። ስለዚህ የጸጥታ ጉዳይ ሁል ጊዜ የአፍሪካውያን አጀንዳ ነው። ምክንያቱም ከዚህ ችግር ወጥተን አናውቅም። ለአገሪቱ የጸጥታ ጉዳይ ልባት መስጠት ለተወሰኑ ወይም ቀጠናዎች ብቻ ትኩረት በመስጠት የተናጠል መፍትሄ ማምጣት እንደማይቻልም ዶክተር ንጉስ ተናግሯል። በአቅጣጫ ምስራቁ፣ ምዕራቡ፣ ደቡቡ፣ ሰሜኑ አፍሪካ ብዬ ልጠቅስልህ አልችልም። ምክንያቱም በተለያየ ወቅት የተለያየ ግጭቶች ተነስተዋል በአፍሪካ ለምሳሌ ከ2011 በፈረንጅ አቆጣጠር ጀምሮ ካየህ ሰሜን አፍሪካ በጣም የተበጠበጠ ነበረ። ቢኮዝ ኦፍ ስፕሪንግ ሪቮሉሽን የጸደዩ አብዮት። እንደዚሁ በተለያየ ጊዜ ደግሞ በቅኝ ግዛት ምክንያት የተቀበረ ቦምብ፣ ጊዜ እየጠበቀ የሚፈነዳ ቦምብ ደግሞ በምዕራብ አፍሪካና እንዲሁም በተወሰኑ ምስራቅ አፍሪካዎች በተለ በተለያዩ ጊዜ እንደዚህ የሚፈነዳ ግጭት አለ። ስለዚህ ይህንን አካባቢ ብለን መጥቀስ አንችልም። ነገር ግን አንድ ነገር ማወቅ ያለብን አፍሪካውያን ትኩረት ሰጥተው ስለ ጸጥታ ጉዳይ መወያየት ከፈለጉ ከአውሮፓ ሕብረት ትምህርት መውሰድ አለባቸው። የአውሮፓ ሕብረት ጠንካራ ህብረት ነው። በአውሮፓውያን ያ ህብረት ዲዛይን የተደረገው የተቋቋመበት ዓላማ ለአውሮፓውያን ጥቅም እና ፍላጎት የሚያሟላ ድርጅት ተብሎ ነው የተከፈተው። ለአውሮፓውያን መሪዎች አይደለም፣ ለአውሮፓውያን ህዝብ ፍላጎት ተብሎ የተቋቋመ ድርጅት ነው። በሌላ በኩል አዲስ አበባ ላይ በሚካሄደው በዚህ የመሪዎች ስብሰባ በህወሓት ታጣቂዎች እና በኢትዮጵያ መንግስት እንዲሁም ኤርትራን ጨምሮ በአጋሮቻቸው መሃል በሚደረገው ጦርነት መሃል የደረሰው ሰፊ ጥቃት ቅድሚያ ሰጥቶ እንደሚመለከተው የሰብአዊ መብት ተሟጋች ድርጅት የሆነው ሁማን ራይትስ ዎች ባወጣው መግለጫ ጠይቋል። ድርጅቱ በመግለጫው በህብረቱ ስብሰባ ላይ የዲሞክራቲክ ሪፑብሊክ ኮንጎ ፕሬዚዳንት ፌሊክስ ቼሲኬድን ተክቶ የህብረቱ ሊቀመንበር ሆነው የሚመረጡት የሴኔጋል ፕሬዚዳንት ማኪ ሳል ሰብአዊ መብት፣ የህግ በላይነትና ተጠያቂነት የህብረቱ ቀዳሚ አጀንዳ እንዲሆን እንዲያደርጉ አሳስቧል። በሐዋሳ ዩኒቨርሲቲ የፖለቲካ ሳይንስና የዓለም አቀፍ ግንኙነት ጥናት መምህር የሆኑት አቶ አወላሊ በበኩላቸው 35ተኛ የአፍሪካ ህብረት የመሪዎች ጉባኤ ከቀድሞዎቹ ትምህርት በመውሰድ የተሻለ ውጤት ለማምጣትና ለአህጉሩ ህዝቦች ጥቅም መቆም እንዳለበት ተናግሯል ላይ ያለው ጫና ይታወቃል። አፍሪካ ላይ ያለው ችግር አብዛኛው በውጭ ጣልቃ ገብነት የሚፈጠር ችግር ነው። የቀድሞ ቅኝ ገዢዎች በአፍሪካ ሀገራት ላይ በሚያደርጉት ጣልቃ ገባ ውሳኔ የሚፈጠሩ ችግሮች በጣም ብዙ ናቸው። አፍሪካ ውስጥ ብዙ መፈንቅለ መንግስቶች ማየት እንችላለን። ከፍተኛ የሆነ የኢኮኖሚ ጫና አፍሪካ ውስጥ እንዲኖር ያደርጋሉ እና በጣም ከፍተኛ የሆነ ብዝበዛ አለ። ይሄ ጫና አፍሪካ ውስጥ የተወለደ ሳይሆን በቀድሞ ቅኝ ገዢዎች አፍሪካ ላይ ሆን ተብሎ እንዲፈጠር የሚደረጉ ብዙ ችግሮች ናቸው። መሪዎች እንግዲህ ዋና የቤት ስራቸው እንዴት አድርገን ይህን የውጭ ጫና ኢምፔሪያሊዝም የእጃዙር ቅኝ ግዛት ግዛት በትጋት የሚወያዩበት የሚናገሩበት መፍትሄ የሚያስቀምጡበት አቅጣጫ የሚያስቀምጡበት ስብሰባ ደግሞ ማስቀመጥ ይቻላል። የአፍሪካ ህብረት እንደ ሌሎቹ ቀጠናዊ ህብረቶች ተመሳሳይ አቋም በመያዝ ይወክላለሁ ለሚለው አፍሪካውያን ድምጽ መሆን እንዳለበትም ተናግሯል። የአፍሪካ ህብረት ሲመሰረት ዋና ሀሳቡ የአፍሪካን ህዝብ አንድ አድርጎ ለአፍሪካ ህዝቦች ነጻነት ትግል የሚቆም ድርጅት የአፍሪካ ብዙ ሀገራትን ከሃምሳ በላይ የሚሆኑ ሀገራትን ከጎኑ አሰልፎ የአፍሪካ ህዝቦችን አንድ አድርጎ ለነጻነት መታገል ነው። አንደኛው የአፍሪካ ህብረት ሲመሰረት የነበረው አንዱ ሀሳብ። ሁለተኛው ደግሞ የነጮችን የበላይነት እንዴት ማስቀረት ይቻላል በአፍሪካ ላይ የሚለውን ጉዳይም አንዱ የአፍሪካ ህብረት ሲመሰረት የነበረ አላማ ነው። ስለዚህ መሪዎች ይህን ተገንዝበው የአፍሪካ ህብረት የአፍሪካ አይኖች ጠበቃ እንዴት መሆን ይችላል? የተዋጣለት ተቋምስ እንዴት መሆን ይችላል? እንደ አውሮፓ ህብረት እና እንደ ሌሎች ጠንካራና ለአፍሪካ ሀገሮችና ለአፍሪካ ህዝብ የቆመ በተደጋጋሚ በሱዳን፣ በቡርኪና ፋሶ ስናይ በማዕከላዊ አፍሪካ በነ ቻድ፣ በነ ማሊ አጠቃላይ ይሄ ኢንሴኪሪ የሆኑ የአፍሪካ አካባቢዎች አሉ። የጸጥታ ጉዳይ ትልቅ ቦታ ያገኛል ብዬ ነው የማስበው። ይህንን ካልተወያዩ ራሱ ስህተት ነው ብዬ ነው የማስበው። በዚህ ጉዳይ ላይ ተነጋግረው መፍትሄ የሚያስቀምጡበት ትልቅ መድረክ ትልቅ ኢቬንት ነው ብዬ ነው የማስበው ገልጸው የሁማን ራይትስ ዎች የአፍሪካ ዲሬክተር የሆኑት ካሪን ካሬዛ ናንቱሊያም የአፍሪካ ህብረት አባላት የኢትዮጵያ መንግስትን ጨምሮ በኢትዮጵያ ጦርነት ውስጥ የተሳተፉት ሁሉም አካላት የፈጸሙትን ከፍተኛ ወንጀል በቸልተኝነት ሊያልፉት አይገባም ብሏል። መግለጫው አክሎ በቡርኪና ፋሶ በቻድ በጊኒ በማሊ ና በሱዳን የተካሄዱትን መፈንቅለን መንግስት ጨምሮ መንግስት በኃይል ለመጣል የሚደረጉ ሙከራዎችና ወታደራዊ ኃይሎች ስልጣን መቆጣጠር ባለፈው ዓመት እየጨመረ መምጣቱን ይህም ህዝብ የራሱን መንግስት መምረጥ እንዳይችል እያደረገውና ለከፍተኛ የሰብአዊ መብት ጥሰት እያጋለጠ መምጣቱን በመጥቀስ የአፍሪካ ህብረት ገደብና ተጠያቂነት የሌለውን ስልጣን እንዲያግድ የምርጫ መጭበርበሮችና የፖለቲካ ጭቆናዎችን የሚያስቀሩ ጠንካራ ፖሊሶች እንዳወጣ ጠይቋል የሴኔጋሉ ፕሬዚዳንት ኃላፊነታቸውን የሚረከቡት እነዚህ ሁሉ የጸጥታና የጤና ችግሮች በሀገሪቱ ላይ በበረከቱበት እንዲሁም የፖለቲካ ብጥብጦችና አለመረጋጋቶች የተዛመቱበት ወቅት መሆኑን ያሰምሩት ካኔዛናን ቱሊያም ፕሬዚዳንቱ ሳል የአፍሪካ ህብረት በተመሰረተበት ዋና መርህ መሰረት መንግስታት በሚያደርሷቸው ጥቃቶች ላይ ጠንካራ አቋም በመያዝ ተጠያቂዎች ፍትህ እንዲያገኙ በማድረግና ከቀሪው ዓለም ጋር እኩልነትና ሚዛናዊ የሆነ ግንኙነት እንዲኖር በማድረግ ጠንካራ አመራር ማሳየት ይችላሉም ብሏል። ለአሜሪካ ድምፅ ራዲዮም ዮናታን ዘብድዮስ ሐዋሳም። አድማጮች የሰማችሁት የዕለቱን አብይ ርዕስ ዘገባችንን ነበር። የትንታኔው መጽሔት ይቀጥላል። በነገራችን ላይ የአፍሪካ ህብረት ጉባኤ ስብሰባ ነገና ከነጎዲያ እንደሚካሄድ ቀደም ሲል ገልጸናል። ጉባኤውን በተመለከተ ተከታታይ ዘገባዎችን እንዲሁም ደግሞ ተደጋግመው የሚነሱ አስተያየቶችን አሁን እንደተደመጠው የአፍሪካ ህብረት ጉባኤ ሊያተኩርባቸው ይገባል የተባሉ ሀሳቦችን ከተለያየ ወገን የሚነሱ አስተያየቶችን አካተን በተከታታይ የምናስደምጣችሁ ይሆናል አሁን ወደ ተከታዩ ቅንብራችን እናልፋለን ወደ ሶማሌ ክልል ነው የምንወስዳችው በሶማሌ ክልል በተከሰተው ድርቅ የተነሳ አካባቢያቸውን ለቀው የተፈናቀሉ ዜጎች መቸገራቸውን ገልጸዋል እርዳታ እየተደረገላቸውም ቢሆን የሚደርሳቸው እርዳታ በቂ እንዳልሆነና ተጨማሪ ድጋፍ እንዲሰጣቸው ቤታቸውም ጠይቀዋል። ክልሉም በድርቁ የተነሳ በክልሉ የሞቱ የእንስሳት ቁጥር ሶስት መቶ ሺህ መድረሱን አስታውቋል። ከሌሎች ክልሎችና ከንግዱ ማህበረሰብም ስምንት መቶ ሚሊዮን ብር አካባቢ አሰባስቦ ድርቁን ለመከላከል እንደዋለው ገልጿል። አዲስ ቸኮል ከተለያዩ ዞኖች ተሰደው ወደ ፋፈን የ ገቡ አርብቶ አደሮችን በማናገር እንዲሁም የአካባቢውን ባለስልጣናት ጠይቆ ተከታዩን ዘገባ አሰናድቷል። ወይዘሮ ኦሬሳ ማታን ይባላሉ። የሚኖሩበትን ሼኮች ለቀው ውሃ ይገኝበታል ወደ ተባለ ፋፈን ዞን ወጂ ቀበሌ ከተሰደዱ አርብቶ አደሮች አንዷ ናቸው። እዚህ ከመጣው በኋላ ከተደረጉ እርዳታዎች እኔ የደረሰኝ ሩዝ ብቻ ነው። ሆኖም ወደዚህ ስንመጣ ብዙ ነገር ፈልገን ነው የመጣ ነው። ምግብ፣ የአካባቢውን ቅዝቃዜ የምንቋቋምበት አልባሳት፣ የእንስሳት መኖ፣ ከሁሉም በላይ ግን ንጹህ የመጠጥ ውሃ ያስፈልገናል። እስካሁን ሶስት ሺ ሰባት መቶ አባወራዎች ወደ ፋፈን ዞን ድጋፍ በመፈለግ እንደመጡና ይህ ቁጥርም እያሻቀበ እንደሚሄድ የክልሉ መንግስት ይገልጻል። ለእንስሶቻቸው መኖና ውሃ ፍለጋ ወደ ፋፈን የመጡት ሌላኛው አርብቶ አደር አቶ እስማን አብድራማን ደግሞ ለተደረገልን ድጋፍ ሁሉ እናመሰግናለን የተሻለ የግጦሽ መሬትና ውሃ ፈልገን ወደዚህ መጥተናል ይሁንና አሁን የፋፈን ዞን ከሚችለው በላይ እንስሳት ስለተሰማሩበትና ግጦሹም ስላለቀ አሁን እኛን የተቀበሉን ነዋሪዎችና እኛ ኑሯችን ተመሳሳይ ሆኗል እስካሁን የአገር ሽማግሌዎች ይዘው የመጡት ቴምርና ሩዝ አግኝቻለሁ የበልግ ዝናብ እስከሚጀምርበት ሚያዝያ ድረስ ድጋፋቸው አይለያል። በሶማሌ ክልል ዘጠኝ ዞኖች በተከሰተው ድርቅ 300 ሺ ገደማ እንስሳት መሞታቸውን የክልሉ አደጋ መከላከልና ዝግጁነት ቢሮ ምክትል ኃላፊ አቶ ሳዲቅ አብዱልቃድር ተናግረዋል። ለድርቁ ምክንያት መኖ ጠፍቷል በብዛት ዘጠኙ ዞኖቹን ወደ 25 ሚሊዮን የሚሆንም ህዝብ ደግሞ በ78 ወረዳዎች የሚኖሩት የመጠጥ ውሃ ግር አጋጥሞታል። ስለዚህ ምግብ በኩል ሲባል ደግሞ ወደ ሶስት ሚሊዮን ደግሞ ምግብ አለማግኘታቸው ምክኛት ምግብ ላይ ናቸው እና እነሱንም ወረዳዎች ናቸው ወደ ደግሞ 50 ነበረ የሚመልሳምንት ሪፖርት አሁን በሳምንት ሪፖርት ያቀበለ ስለሆነ ወደ 3 ሺ አሁን ያልፋል ድርቁ ላይ ተከሰተባቸው 78ቱም ወረዳዎች ከዓለም ምግብ ፕሮግራም ጋር በመተባበር ሰብአዊ እርዳታ እንደሚያስፈልጋቸው ከ ሶስት ነጥብ ሶስት ሚሊዮን በላይ የክልሉ ነዋሪዎችም ሰብአዊ ድጋፍ እየቀረበ ነው ብለዋል። በአሁኑ ሰዓት ወደ ፋፈን ወረዳ ከ120 ሺህ በላይ እንስሳት መምጣታቸውንና ይህም በአካባቢ ነዋሪ ግጦች መሬት ላይ ጫና መፍጠሩን የሚናገሩት የክልሉ ፕሬዚዳንት ጽህፈት ቤት ኃላፊ አቶ መሀመድ ዩሱፍ ሮብሌ ጅጋ ወረዳ ዋጅ ቀበሌ ላይ ነው የምንገኘው በዚህ ወረዳ ውስጥ ወደ አምስት የሚሆኑ የውሃ ጉድጓዶች አሉ። ስለዚህ እነዚህ በወተር ፓምፕ የሚሰሩ የውሃ ጉድጓዶች በመኖራቸው ነው ብዙ ተፈናቃዮች ከተለያየ በቅርብ ከሚገኙ ከጎረቤት ዞኖች የተፈናቀሉ ሰዎች ወደዚህ የመጡት እና በቁጥር እንግዲህ በቀን በቀን እየጨመሩ ነው የሚሄዱት። በጣም ብዙ ከብቶች፣ ግመሎች፣ ፍየሎች ይዘው ነው ወደዚህ ሰዎች እየተፈናቀለ ያሉት እንደ ወረዳ የተለያየ ድጋፍ ለማድረግ ሞክረናል። ከክልሉ አደጋ መከላከልም የደረሱን የምግብና ቁሳቁስ ድጋፍ ነበረ፣ ብርድ ልብስን ጨምሮ ማለት ነው። ያ ድጋፍ ተደርጎላቸዋል። ግን የሚበቃ አይደለም። ምክንያቱም ከጊዜ ወደ ጊዜ እየጨመረ ነው የመጣው የሕዝቡም ቁጥር። የእንስሳት መኖን በጣም የተመናመነ ነው ያለው። ከደጋቡርና ቀብሪ ዳር አካባቢ የመጡ አርብቶ አደሮችና እንስሶቻቸው የፋፈን ዞንን ቅዝቃዜ መቋቋም እንደከበዳቸው የሚናገሩት አቶ መሀመድ የአልባሳት ድጋፍ ቢኖርም በቂ አይደለም ብለዋል። በትላንትናው ዕለት በጅጅጋ ተገኝቶ ግምቱ አምስት ሚሊዮን ብር የሚሆን ዱቄትና ዘይት ለሶማሌ ክልል ያስረከበው አርቲስት አማይ በየነ ተቀማጭነቱ በአሜሪካ የሆነው ግሎባል አልያንስ የተባለ ሱብ አባል የሆነበት ድርጅት ወደፊትም በውጭ ከሚኖሩ ዜጎች ድጋፍ በማሰባሰብ ተጨማሪ ድጋፍ እንደሚያቀርብ ተናግረዋል። በዚህ በሶማሌ ክልል በደረሰው ድርቅ ሳቢያ የሰበሰብነውም ያጠራቀምነውም ገንዘብ የለንም። ግን መተን የወገኖቻችንን ችግር አይተን በውጭ የሚኖረውን ኢትዮጵያ እርዳታ እንዲሰጥ ለመጠየቅ ቢያንስ በእጃችን ላይ የሆነች ነገር ይዘንድ በማለት አምስት ሚሊዮን ብር የሚያወጣ ዱቄት፣ ዘይት ይዘን ነው። ዘ የተገኘ ነው። የሶማሌ ክልል በዚህ ሳምንት ከአማራ ክልል የተሰጠውን የእንስሳት መኖና የግሎባል አሊያንስ የተሰጠውን የምግብ ድጋፍ ሳይጨምር ከሌሎች ክልሎችና ከክልሉ ንግድ ማህበረሰብ 776 ሚሊዮን ብር ድጋፍ ማሰባሰቡን አስታውቋል። የተገኘውን ገንዘብና የአይነት ድጋፍም ለምግብ ድጋፍ በየወረዳዎች የመጠጥ ውሃ ለማቅረብ እንዲሁም የውሃ መስመሮችን ለመዘርጋትና ለማደስ በተጨማሪም የኤሌክትሮ መካኒካል እቃዎችን ግዥን ለመፈጸምና ለጋማ ከብቶች መኖ ግዥን ለመፈጸም መዋሉን የክልሉ ፋይናንስ ቢሮ ኃላፊ አቶ አብዱራማን ማህመድ አስታውቀዋል። የሶማሌ ክልልና ጎራባች የደቡብ ኦሮሚያ አካባቢዎች፣ እንዲሁም ሰሜናዊ ኬንያ፣ ኡጋንዳና ሶማሊያ ከቅርብ ዓመታት ወዲህ እጅግ የከፋ ነው የተባለለት ድርቅ ያጋጠማቸው ሲሆን ድርቁ የበልግ ወቅት እስከሚገባበት የፊታችን ሚያዝያ የሚቀጥል እንደሆነ ነው ትንባዮች የሚያመለክቱት። ይሁንና በዚህ ድርቅ ሳቢያ አንድም ሰው አለመሞቱን የሶማሌ ክልል አስታውቋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋል ወደ ተከታዩ ዘገባችንን ውሰዳችሁ። ቀድሞ የብሔራዊ መረጃና ደህንነት አገልግሎት ዋና ዲሬክተር አቶ ጌታቸው አሰፋ መዝገብ ከተከሰሱት ሰዎች መካከል ሀያዎቹ በዋስ እንዲፈቱ የተወሰነው ረዘም ላለ ጊዜ በተካሄደ የፍርድ ቤት ሂደትና ክርክር እንጂ በፖለቲካዊ ውሳኔ አለመሆኑን ከተከሳሾቹ ጠበቆች አንዱ ለአሜሪካ ድምጽ ገልጸዋል። የዋስትና ጥያቄ ያቀረቡት ህዳር ሰላሳ እንደነበርም ጠበቃው አቶ ዮሴፍ ኪሮስ አስረድተዋል። የፖለቲካ ውሳኔ ቢሆን ኖሮ አቃቤ ሕግ የስር ፍርድ ቤት የሰጠውን የዋስትና መብት አይቃወምም ነበር፣ በማለት ለአሜሪካ ድምፅ አብራርተዋል። አቃቤ ሕግ ያቀረበውን ይግባኝ መነሻ አድርጎ ትናንት የሁለቱን ወገኖች ክርክር ያዳመጠው ጠቅላይ ፍርድ ቤት ውሳኔ ለመስጠት የካቲት ሰባት ሁለት ሺ አስራ አራት አመተ ምረት ቀጠሮ ሰጥቷል። አቶ ዮሴፍ ይህንንም አረጋግጠውልናል። ሰሞኑን የአሜሪካ ድምጽ ያነጋገራቸው የፍትህ ሚኒስቴር ዴታ ፈቃዱ ጸጋ የዋስትና ውሳኔው በቅርቡ መንግስት ይፋ ካደረጋቸው ክስ የማቋረጥ እርምጃዎች ጋር የማይገናኝና ይግባኝ የተጠየቀበት መሆኑንም አስታውቀዋል። እስክንድር ፍሬው ዝርዝሩን ያሰማናል። በቀድሞው የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር አቶ ጌታቸው አሰፋ መዝገብ ከሚገኙት ተከሳሾች ሀያዎቹ በ30 ሺህ ብር ዋስ እንዲፈቱና ጉዳያቸውን በውጭ ሆነው እንዲከታተሉ ብይን የሰጠው የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የሙስና ጉዳዮች ወንጀል ችሎት ነው። ፍርድ ቤቱ የዋስትና መብት ከፈቀደላቸው መካከል የብሔራዊ መረጃና ደህንነት አገልግሎት ምክትል ዋና ዳይሬክተር የነበሩት አቶ ያሬድ ዘርሁንና የጸረ ሽብር ወንጀሎች መመሪያ ኃላፊ አቶ ተስፋዬ ኡርጌ ይገኙበታል። ይህ የዋስትና ውሳኔ ይፋ የተደረገበት ጊዜ ደግሞ የህወሓት የቀድሞ አመራሮችና የሌሎች ድርጅቶች መሪዎች በመንግስት ውሳኔ ከተፈቱበት ወቅት ጋር ተቀጣጥሟል። ሁለቱን ጉዳዮች አያይዘው እየተመለከቱ ያሉ ወገኖች መኖራቸውም ይታያል። ይህንን ጉዳይ በተመለከተ ያነጋገርኳቸው ከተከሳሾቹ ጠበቆች አንዱ አቶ ዮሴፍ ኪሮስ የዋስትና ጥያቄ ያቀረቡት ህዳር 30 ማለትም ከፖለቲካ መሪዎቹ መፈታት በፊት እንደነበር አስታውሰዋል። አቃቤ ሕግም የዋስትና መብት ጥያቄውን በመቃወም ሲከራከር መቆየቱን ጠቅሰዋል። እናም ጠበቃው የዋስትናው ጉዳይ ከቅርብ ጊዜው የመንግስት ክስት የማቋረጥ ውሳኔ ጋር እየተገናኘ አይደለም ብለዋል። የመንስታ ክፍም የለም። ፍርድ ቤቱ ሶስት ዓመት ሙሉ የአቃቤ ህግ ምስክሮች ሲሰማ ቆይቶ ነው ይህ ውሳኔ የአንቀት መቀሄ ውሳኔ ደረሰው ና ፒሊ የፍርድ ቤትና የፍርድ ቤት ስራ እንጂ ከዚህ ውጭ የሚያገናኘው ምንም ነገር የለም። ፍርድ ቤቱ የተከሳሾቹ ጉዳይ መታየት ያለበት ቀደም ሲል በነበረው ዋስትና የሚከለክል አንቀጽ ሳይሆን በወንጀል ህጉ አንቀጽ አራት ሀያ ሶስት እና አምስት ሀምሳ ስድስት እንደሆነ ህዳር ሰላሳ መወሰኑ ከዚያ በኋላ ለተካሄደው ክርክር መነሻ እንደነበርም ጠበቃው ይናገራሉ። የተከሰሱበትም የሙስና ወንጀል ይህ አንቀጽም በመቀየሩ ነው እንጂ በሙስና ወንጀል ተከላከሉ የሚላችን ሆነው የዋስትና ጥያቄ አናቀርብም ነበር እኮ በሙስና ወንጀል ከመከላከል ይልቅ በወንጀል ህጉ አንቀጽ አራት ሀያ ሶስት እና አምስት ሀምሳ ስድስት ስር ተናከሉ ስላለ ነው። እኛ ይህን ጥያቄ ያቀረብ ነው ለመሰረቱ ማለት ነው እንጂ የዚህ ዋትና ጥያቄ የተፈቀደበት በፈቀደበት ጥር አስራ ዘጠኝ ይሁን እንጂ ጥያቄው የቀረበው ህዳር ሰላሳ ነው። እስከ ታህሳስ ስምንት ባለ ይህ ክርክር አልቋል። ፍርድ ቤቱ በተለያዩ ምክንያቶች በመሀልም ላይ ሌላ የቀረበ ቤተሰብ ሰርቶ ነበር በአካቢቱ በኩል ሲመለከት ቆይቶ ነው ከህዳር ሰላሳ እስከ ጥር አስራ ዘጠኝ የወሰደው እንጂ ከዚህኛው ጋር የሚገናኝ ያለም በአካባቢ ግን፣ በዚህ ጉዳይ ላይ ያላቸው አቋም ግልጽ ነው። እስከ ጠቅላይ ፍርድ ቤት ድረስ ቀርበው በዋስትና ሊለቀቁ አይገባም የሚል ክርክራቸውን እያቀረቡ ስለሆነ ከፖለቲካው ጋር በጭራሽ የሚገናኝ አይደለም። ጦርሞ ሶስት አመት ፍርድ ቤቱ የአካባቢ ህግ ምስክር እየሰማ የቆየበት ጉዳይ ከሌሎች ጉዳይ የሚለየው አሁን በፖለቲካ ተብሎ የተለቀቁ ሰዎች ጉዳይ ስንት ላይ ተና አንድ አመቱ ነው። ይኸው ከቀረበ የአካባቢ ህግ ምስክርን መሰማት ይህ እኮ የአካባቢ ህግ ምስክሮችን ለረጅም ከሁለት አመት ተኩል በላይ የአካባቢ ህግ ምስክሮች ሲሰሙን የቆዩት ከበዚህ ጉዳይ ሰሞኑን በስልክ ያነጋገርኳቸው የፍትህ ሚኒስትር ዴኤታ አቶ ፈቃዱ ጸጋም የዋስትና ውሳኔው የመንግስት ሳይሆን የፍርድ ቤት እንደሆነ ነበር ያስረዱት። ሰው ስትሆን ዛሬ አይደለም ዋስትናውን የምትገምተው። ገና አንቀጹ የተቀየረ ጊዜ ዋስትና ሊሰጥ እንደሚችል ይገመታል። ምንም እንኳን ቅድም እንዳሉ በስነ ስርዓት ህጉ አንቀጽ ስልሳ ሰባት መሰረት ፍርድ ቤት ዋስትና እንዲከለክል ተከሳሾች መልሶ ሊመጡ አይችሉም የሚለውን መቃወሚያ እንዲመዝልን ዝንላ አመለከት ነው ቢሆንም ማለት ነው። ስለዚህ ከክስ ማቋረጡ ጋር በሌሎች ሰዎች ከተፈቱት ነገር ጋር የሚያገናኘው የለም። የፍርድ ቤት ነፃ ሂደት የተሰጠው ውሳኔ አቃቤ አቃቤ ህግ የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የሙስና ጉዳዮች ወንጀል ችሎት ጥር አስራ ዘጠኝ ለሀያዎቹ ተከሳሾች የፈቀደውን የዋስትና መብት ተቃውሟል። የፍትህ ሚኒስትር ዴታ አቶ ፈቃዱ ጸጋ አቃቤ ህግ የዋስትና መብቱን ለምን እንደተቃወመ ከጠቀሷቸው ነጥቦች መካከል የሚከተለው ይገኝበታል። አቃቤ ህግ ብይኑ ከሰጠ በኋላ የዋስትና ጥያቄውን ተቋውሟል። በብዙ ምክንያቶች እነዚህ ሰዎች ፍላይት ሪስክ ለምንለው የምንችለው ከአገር ሊወጡ የሚችሉ የትም ያመልጡ የሚችሉ ብዙ የደህንነት ግንኙነት የነበራቸው የትኛውን ቦታ ላይ ያመልጡ የሚችሉ ሰዎች ስለሆኑ ፍርድ ቤቱ እንዲከለከሉ ብይን የሰጠበት አንቀጽ ምንም እንኳን ዋስትና ማያስከለክል ቢሆንም በመርህ ደረጃ ማለት ነው በህግ የሥነ ስርዓት ህግ ወንቀት ስልሳ ሰባት ተከሳሽ መልሶ ሊቀርብ አይችልም የሚል ግንዛቤ ፍርድ ቤቱ ሲይዝ ዋስትና መከልከል አለበት ስለሚል ያንኑ ሰፊ ምክንያቶች ቁርስ ዘርዝረን ተቃውመናል። ፍርድ ቤቱ ሳይቀበለው ቀርቷል። አቃቤ ሕግ የዋስትና መብቱን በመቃወም ለጠቅላይ ፍርድ ቤት ይግባይ ማለቱን እግድም መጠየቁን ሚኒስትር ዴታው ለአሜሪካ ድምፅ አስረድተዋል። የፌዴራል ጠቅላይ ፍርድ ቤት በበኩሉ አቃቤ ሕግ ያቀረበውን ይግባኝ መነሻ አድርጎ በትናንትና እለት የሁለቱን ወገኖች ክርክር አዳምጧል። ይህንኑ የገለጹት ከተከሳሾቹ ጠበቆች አንዱ አቶ ዮሴፍ ኪሮስ ናቸው። ተከሳሾቹም በማረሚያ ቤት ሆነው በፕላዝማ ቀርበዋል። ጠበቆችም ቀርበን አስረድተናል። ከተከሳሾቹም ደግሞ ቀረ የሚሉትም መነሳት ያለበትን ነገር ለችሎቱ አስረድተዋል። ለቃቢ መልስ መልስ እዛው ክርክር ከደረግም በኋላ መልስ ከሰጡ በኋላ ፍርድ ቤቱ ለ ዴካሪ ሰባት ሁለት ሰ ጉዳዩ ላይ ምስሚ ለመስለል ቀጠሮ ይዟል። አቶ ዮሴፍ በክርክሩ ወቅት በአቃቤ ሕግ ቀረቡ ካሏቸው ቅሬታዎችና በጠበቆች ከተሰጡ ምላሾች መካከልም የጠቀሷቸው አሉ አንደኛ የሚያነሱት ክርክር ተደራራቢ ወንጌሎች ስለሆኑ በሁለት አንቀጽ በሶስት ጉዳይ በሁለት ጉዳዮች ይከራከሉ ስለተባለ በአስተዳ ሊፈቀድላቸው አይገባም የሚል ክርክር አላቸው። ሁለተኛ ተደራራዊ ሲባል አራት ሀያ ሶስትና አምስት ሀምሳ ስድስት ማለት ነው። አራት ሀያ ሶስትና አምስት ሀምሳ ስድስት እነዚህም ደግሞ እዚያው አራት ሀምሳ ስድስት ውስጥ መሆኑ በአንድ ሰው በሁለት ሰው ጉዳይ ይከላከል የተባለው ሰው ስላለ እነዚህ እንደተመለከለ ተደራራቢዎች ስለሆኑ ሊፈቀድ አይገባም ብለው ነው የተከራከሩት። እኛ ደግሞ ተደራራቢ የሆኑ ይፈቀድባቸዋል የምንላቸውን የህግ መከራከሪያዎች አቅርበናል። ይሄ ክርክር በስር ፍርድ ቤትን ቀርበው የስር ፍርድ ቤቱ አይቶት የአካባቢ ተደራራቢ ናቸው ያለው ክርክር ከግምት አስገብቶ መሰቦች ቢቀጡ ጠዋት የሚባሉ ሊቀጡ የሚችሉት ከአስር አመት ወላይ ሊሆን ስለማይችል በዚህ ምክንያት መዋስት ነው የፈቀደ ይህም የህግ ክርክር አንስቶኛ ከጠቅላይ ፍርድ ቤት ክርክር አድርገ ነው ማንኛው መጠዋቸው ይሄ ነበረ። በሁለቱ ወገኖች የተነሱ ሌሎች ነጥቦችም የግራቀኝ ክርክር እንደተደረገባቸው የገለጹት ከተከሳሾቹ ጠበቆች አንዱ አቶ ዮሴፍ ኪሮስ ጠቅላይ ፍርድ ቤትም ውሳኔ ለመስጠት ለየካቲት ሰባት ቀጠሮ መያዙን አመልክተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ ዘጋቢዎቻችንን እናመሰግናለን። አድማጮች፣ አሁን ደግሞ እስቲ ከኢትዮጵያ ጉዳይ ወጣን ልበልና፣ ዓለም አቀፍ ዘገባዎቻችን እናስደምጣችሁ። በዚምባብዌ የሚገኝ መንደር ነዋሪዎች አንድ የቻይና ማዕድን አውጪ ድርጅት መኖሪያቸውን ለቀው እንዲሄዱ እንደ ነገራቸው አስታውቀዋል። ድርጅቱ ነዋሪዎቹን ማስገደድ እንደማይፈልግ ቢናገርም አብዛኞቹ ከርስታችን እንፈናቀላለን በሚል ስጋት ገብቷቸዋል። የኮሎምቦስ ማቪንጋነን ዘገባ ሀብታሙ ስዩም ያሰማናል። በዚምባብዌ ሙቶ ከውቀጠና የሚገኙ መንደርተኞች ስለ መጪው ዘመን እርግጠኛ መሆን እንዳልቻሉ ይናገራሉ። ምክንያቱ ደግሞ ጂያንዲንግ የማዕድና ውጭን የመሰሉ የቻይና ድርጅቶች የሚያደርጉት የማዕድና አሰሳና የድንጋይ ማውጣት ተግባራት ናቸው። የ42 ዓመቱ አርሶ አደር 180 ሄክታር ያክል በሚሰፋ ቦታ ላይ የማዕድን ማውጣት ሥራ ለመጀመር ያቀደውን ድርጅት በተመለከተ ሐሳባቸውን ለማጋራት ሽተዋል። ነገር ግን በመናገር ልጠቃ እችላለሁ በሚል ፍራቻ ማንነታቸውን ደብቀዋል። እነሱ የሚፈልጉት ስፍራ እኛ የምንኖርበት ከብቶቻችንም ለግጦሽ የሚሰማሩበት ነው። ይሄ መሬት የገቢ ምንጫችን ነው። ወዴት እንደምንሄድ አናውቅም። የሚፈልጉት ስፍራ ደግሞ በእጅጉ ሰፊ ነው። ዘርማንዘሮቻችን የተቀበሩት በዚሁ ቦታ ነው። እነሱንስ ወዴት ይወስዷቸው ይሆን? የለውጥ አቀንቃኞች በአንድ ማዕድና ውጪ ድርጅት ብቻ ሀምሳ ቤተሰቦች ሊፈናቀሉ እንደሚችሉ ይናገራሉ። የዚምባብዌ ስነ ምህዳር ጠበቆች ማህበር መንደርተኞቹን የማፈናቀሉ ተግባር እንዲቆም ፍርድ ቤቱን የመጠየቅ እቅድ አለው። ሪቻርድ ኩቤይ የማህበሩ አመራር ናቸው። ማኅበረሰቦቹን ለመርዳት ስነ ምህዳርን በተመለከተ ግንዛቤ እያሰፋን እንገኛለን። የሕግ ማሻሻያው ይደረግ ዘንድ ጥናቶችን በማድረግ ላይ ነን። እንደ መጨረሻ አማራጭ ጉዳዩን ወደ ፍርድ ቤት በመውሰድ ለጉዳዮቹ መፍትሄ እንዲሰጥ እናስደርጋለን። የዚምባብዌ ስነ ምህዳር አስተዳደር ተቋም ግን ጃይንዴንግ ማዕድን ድርጅት የስነ ምህዳር ተጽዕኖ ግምገማን አድርጓል ይላል። አሜክላ ሲዳንጌ የተቋሙ ኃላፊ ናቸው። እንደ ተቋም ማድረግ የምንችለው የግንባታዎቹ ባለቤቶች ያቀረቧቸውን የግንባታ እቅዶች ተቀብለን መመርመር፣ በነሱ በኩል የቀረቡትን ማረጋገጥ ነው። እኛ በስፍራው በመገኘት ሶስት በመከፋፈል በሰነዱ ላይ የተጠቀሰውን አረጋግጠናል። ለቪኦኤ ቃላቸውን የሰጡት አርሶ አደር ግን መሪዎቻቸው ብቻ በጉዳዩ ላይ እንደመከሩ ተናግረዋል። ከጄንዴንግ ማዕድን አውጪ ድርጅትና ከቻይና ኤምባሲ በጉዳዩ ላይ ማብራሪያ ለማግኘት አልተቻለም። ኤምባሲው ግን ከሰሞኑ ባሰራጨው መግለጫ የቻይና ኢንቨስተሮች ዚምባብዌን የተሻለ ደረጃ ላይ ለማድረስ እየሰሩ እንደሆነ አስታውቋል። ወደ ተከታዩና አጠር ወዳለው ሌላ ዘገባ ነው የምናልፈው። እስላሚክ ስቴት በመባል የሚታወቀው ቡድን መሪ የዩናይትድ ስቴትስ ልዩ ኃይል አባላት ሐሙስ እለት በሰሜን ምዕራብ ሶሪያ የጦር ዘመቻ ባደረጉበት ወቅት መሞቱ ተነግሯል። አቡ ኢብራሂም አልቁራሺ ራሱንና መላ ቤተሰቡን በፈንጂ እንዳጋየም ታውቋል። የካርላ ባብን ዘገባ አሁንም ሀብታሙ ስዩም はい。 የእስላሚክ ስቴት መሪ አቡ ኢብራሂም አልሃሺሚ አልቁራሺ በሰሜን ምዕራብ ሶሪያ በሚገኝ ቤት ውስጥ ራሱን አገይቷል። ፕሬዚደንት ጆ ባይደን ለዚህ ያበቀውን ጀብዶ የተሞላበት ዘመቻ ከዋይት ሃውስ እየተከታተሉ ነበረ። ይሄ ሽብርተኛ ልጆችን ጨምሮ በመላ ቤተሰብ ራሱን ለማጠር መወሰኑን ካወቅን በኋላ በአየር ከማጥቃት ይልቅ የገዛ ዜጎቻችን ለከባድ አደጋ በሚዳርግ መልኩ እንኳ ቢሆን ልዩ ኃይሎቻችን ዘመቻውን መፈጸማቸውን መርጠናል። ይህንን ያደረግነው የሰላማዊ ሰዎችን ጉዳት ለመቀነስ ነው። የዩናይትድ ስቴትስ ባለሥልጣናት ወታደሮቹ ሰላማዊ ሰዎች ሕንፃውን ለቀው እንዲወጡ አስቀድመው ጥሪ አቅርበዋል ብለዋል። የላይኛውን ፎቅ ግድግዳዎች የበታተነው ፍንዳታ ከመድረሱ በፊት ባልና ሚስትና አራት ልጆች ጉዳት ሳይደርስባቸው ከሕንፃው መውጣትም ችለዋል። ለፈጸማቸው ወንጀሎች ፍትሕን ከማጋፈጥ ይልቅ መያዣ መጨበጫ ካጣ ፈሪ ሰው በሚጠበቅ የመጨረሻ እርምጃው ለገዛ ቤተሰቡና ለሌሎችም በሕንፃ ውስጥ ለሚኖሩ ሰዎች ደንታቢስ በመሆን ራሱን ማጋየት መርጠዋል። ፈንጂ የተጣበቀበት ሰደርያ ከመጠቀም ተሻግሮ ሦስተኛውን ፎቅ አውድሟል። ኃይለኛ ከመሆኑ የተነሳ የሰዎች አካል ከህንፃው ወደ ውጭ እንደተበተነ የጦር ሰራዊቱ አስታውቋል። የጃሻራና የዘረመል ናሙናዎች ከሁለት ልጆቹና ባለቤቱ ጋር አልቁራሺ መሞቱን አረጋግጠዋል። አደጋው ግን በዚህ አላበቃም። ጄኔራል ፍራንክ ሜካንዚ ከዩናይትድ ስቴትስ ማዕከላዊ ማዘዣ ጣቢያ ኃላፊ ናቸው። ሁለት በሕፃናቱ መካከል የመሸጉ ታጣቂዎች በዩናይትድ ስቴትስ ልዩ ኃይል አባላት ላይ መተኮስ ጀመሩ። በዚህ ወቅት ከሁለቱ ታጣቂዎች ጋር አንድ ሕፃን ለህልፈት ተዳርጓል። ታጣቂዎች ወንድና ሴት ናቸው። ይህን ጥቃት በቁጥጥር ስር ከዋለ በኋላ በሁለተኛ ፎቅ ላይ የነበረ አንድ ጨቅላ ሕፃን ጨምሮ ኃይሎቻችን ተጨማሪ አራት ሕፃናት አትርፈዋል። ሜካንዚ ዘመቻ ያበቃው ከአልቀይዳ ጋር ግንኙነት ያላቸው ጦር አባላት መግባት ሲጀምሩ እንደነበር አስታውቀዋል። አንድም የአሜሪካ ወታደር አልተገደለም ወይንም አልሞተም። በአንደኛው ሄሊኮፕተር ላይ ግን የደረሰው ሜካኒካል ችግር ወታደሮቹ ከታለመው ስፍራ አርቀው እንዲያሳርፉትና በጠላት እጅ ከሚገባ በሚል እንዲያጋዩት እንዳስገደዳቸው ፔንታገን አስታውቋል። በተለያዩ ስሞቹ የሚታወቀው አልቁራሺ የእስላሚክ ስቴት ቡድንን ከሁለት ዓመታት በላይ መርቷል። ባለፈው ዓመት የተፈጸመውን የሐሳካ እስር ቤት ጥቃት ያቀናበረው እሱ ነው በሚልም ተዘግበዋል። የቡድኑ አጋር የሆኑ ታጣቂዎች በካቡል አየር ማረፊያ ላይ ባለፈው ዓመት ላደረሱት ጥቃትም ኃላፊ መሆኑ ተገልጸዋል። ከመሪነት ሥልጣኑ በፊት በኢራቅ በሚኖሩ የያዝዲ ጎሳ አባላት ላይ የተፈጸሙ የባርነት ያስገድደው መድፈርና ቁጥር የለሽ ግድያዎች የጀርባ ጉልበት እንደነበረም ተነግሯል። ጃን ከርቢ የዩናይትድ ስቴትስ ጦር ኃይል ቃል አቀባይ ናቸው። በሁሉም ነገሮች ውስጥ እጁ የነበረ መሪ ነው። ይህ ሰው በምድር ላይ ዳግም ለመንቀሳቀስ ባለመቻሉ ሁላችንም ልንደሰት የሚገባ አይነት ሰው ነው። የዩናይትድ ስቴትስ ባለስልጣናት የአልቁራሺ ሞት ለሽብርተኛው ቡድን ከባድ ጉዳት መሆኑን ገልጸዋል። የዜናና የትንታኔ መጽሔት የሚስተናገዱበት ጊዜ ተጠናቋል። ከሁለተኛው አጋማሽ ሰዓት ላይ ጥቂት ደቂቃዎች ወሰድ አድርገናል። አሁን እስቲ ወደ ሁለተኛው አጋማሽ ከማለፋችን በፊት ማስታወቂያ እናሰማችሁ። መልካም ዜና ለሐኪሞን ይጠይቁ ተከታታዮች ላለፉት ሁለት ዓመታት ሙሉ ቀልባችንን መቆጣጠር ብቻ ሳይሆን የኑሮ ዘይቤያችንን ጭምር ከመሠረቱ የቀየረውን ኮቪድ-19ን የሚመለከቱና በየጊዜውም የሚከሰቱ አዳዲስ ተለዋዋጭና አሳሳቢ ሁኔታዎች ሳቢያ ገርበብ ብሎ የነበረው የሐኪሞን ይጠይቁ የአድማቾች ጥያቄ መስኮት እንሆ ተከፍቷል። በሚያሳስቧችሁም ሆነ በየዘርፉ ከታወቁ ከፍተኛ ባለሙያዎች የአዋቂ መልስና ሙያዊ ትንታኔ የምትሹባቸውን የትኛውንም የጤና ዘርፍ የሚመለከቱ ጥያቄዎች እንደ ቀድሞ ሁሉ ተቀብለን ማስተናገድ ጀምረናል። የስልክ ቁጥራችን 202 205 9942 የውስጥ መስመር 14 ነው። ጥያቄዎቻችሁን በድምፅ በተቀረጸው መሳሪያ መሠረት አኑሩ። የዋትሳፕ ቁጥራችን 202 251 3505 ነው። የኢሜይል አድራሻችንን ሆርን አት ቪኦኤ ኒውስ ዳት ካምን ተጠቅማችሁ ብትልኩም ይደርስናል። ለሐኪሞን ይጠይቁ ማለት ብቻ አትዘንጉ። ላሳሰበዎና ላስጨነቀዎ የጤና ነክ ጥያቄ መልስ እናፈላልጋለን። ሐኪሞን ይጠይቁ የእርሶም ነው። እንደተባለው ጥያቄዎቻችሁን በዋትስአፕ የስልክ ቁጥር መስመራችን ላይ በጽሁፍ ወይም በድምጽ ቀርጻችሁ አድርሱን። ወደ ተከታዩ የሁለተኛው አጋማሽ መሰናዷቸውን ነው የምናልፈው። ሰሞኑን ስናቀርብላችሁ የነበረው በምዕራብ ጉጂ ዞንን የተመለከተ ዘገባ ነው። በኦሮሚያ ክልል ምዕራብ ጉጂ ዞን ገላን ወረዳ ኦነግ ሸኔ በሚባሉ እና የኢትዮጵያ መንግስት ኦነግ ሸኔ እያለ የሚጠራቸው እና ራሳቸውን የኦሮሞ ነጻነት ሰራዊት ብለው የሚጠራው ቡድን እያደረሰብን ያለው ጥቃት ተባብሶ ቀጥሏል ሲሉ የወረዳው ነዋሪዎች ለአሜሪካ ድምጽ ተናግረዋል። ቡድኑ የአርሶ አደርና አርብቶ አደሮችን እንዲሁም የከተማዋ ነዋሪዎችን ከብቶችን፣ እስከ ጦር መሳሪያ ያሉ ንብረቶችን ዘርፈውብናል ሲሉም ይከሳሉ። የወረዳው አስተዳደር በበኩሉ ቡድኑ አድርሶታል ባለው ጥቃት የሰው ህይወት ማለፉንና ዜጎች መፈናቀላቸውን ገልጾ የክልልና የፌዴራል መንግስታት ተጨማሪ ኃይል አሰማርተው አካባቢውን ወደ ሰላማዊነት እንዲቀይሩት ጠይቀዋል። በሌላ በኩል ደግሞ የኦሮሚያ ፖሊስ፣ የኦሮሚያ ልዩ ኃይል፣ የሀገር መከላከያ ሰራዊትና የፌዴራል ፖሊስ ተቀናጅተው አካሄዱት በተባለ የዘመቻ የቡድኑ ታጣቂዎች መያዛቸውን የኦሮሚያ ፖሊስ ኮሚሽን በመንግስት የቴሌቪዥን ጣቢያ ዘግቧል። በዚህ ጉዳይ ላይ የኦሮሞ ነጻነት ሰራዊት በሚል ራሳቸውን ከሚጠሩት ቡድኖች መካከል በስልክ ቁጥራቸው አስተያየት እንዲሰጡን ሞክረን ነበር። ስልካቸውን አግኝተን ካነጋገርናቸው በኋላ ቀጠሮ ሰጥተውን መልሰን ሳናገኛቸው ቀርተናል። ምላሽ ካላቸው ምላሻቸውን ይዘን እንዳገኘናቸው እንመለሳለን። ዘገባው የተጠናቀረው በዮናታን ዘብዲዎስ ነው፣ እንደሚከተለው ይቀርባል። ስማቸው በመገናኛ ብዙሀን ብገለጥ ለደህንነታቸው እንደሚያሰጋቸው የተናገሩት በምዕራብ ጉጂ ዞን የገላና ወረዳ ነዋሪ ኦነግ ሸነ ሲሉ የገለጡት የቡድኑ ጥቃት መቀጠሉን ተናግሯል። ሽምቁ እንደቀጠለን ያለው ምክንያቱም የመንግስት መስሪያ ቤቶች አሁን ኦልሞስ በገላና ወረዳ ላይ ያሉት መስሪያ ቤቶች አሉ። የቀበሌ ደረጃ የታች አደረጃጀት ቶታሊ እነሱ የሉም። አሁን እነሱ ደግሞ ተደብቆ ነው አሁን ያሉት። አሁን ላይ ጸጥ ብሏል። ነገር ግን እያንዳንዱ ቀበሌዎች በእነሱ ቁጥጥር ስር እና የመንግስት መዋቀር ወርዶ የማይሰራበት ሁኔታ አለ እርምጃ የተወሰደባቸው ነው ቢባልም ቅሉ ዘላቂ ሰላም የሰፈነበትና የተረጋጋ ኑሮ መኖር አልቻልንም። ከህይወት መጥፋት እስከ ንብረት ውድመትና ዝርፊያ ጉዳት የደረሰብን ነው ሲሉ ገልጧል። ወጥና አንድ አይነት አቋም ይዞ ቡድኑ የሚያደርሰውን ጥቃት ከማስቆም ይልቅ በህዝቡ ላይ የደረሰ ያለውን ሰቆቃ ለበላይ አካላትና ለመገናኛ ብዙሀን በማድረስ የራሳቸውን ጥረት አደረጉ በሚሏቸው የመንግስት ባለስልጣናትና ግለሰቦች ላይ እስከ ማሳሰር ደረሰ እርምጃ ተወስዷል በማለትም ተናግሯል። የእነሱ ችግር የለም ስለወጣ የለም እነሱ ደግሞ እዚህ መሀል ላይ ቁጭ ብሎ የለም ይህንን ነገር መሸፈን እና መደበቅ የሚፈልጉ አካላቶች አሉ። የብሔር ብሄረሰቦችን ግጭት እና የለም ለራሳቸው ጥቅም የሚፈልጉ አካላቶች የሚንቀሳቀሱ አሉ። እነዚህ ሰዎች ደግሞ የለም ህዝባችን በሰላም ወጥቶ መግባት አለበት፣ ማህደር አለበት የለም ልጆቹን በአግባቡ ማስተማር አለበት ከሚል አንጻር እነዚህ አካላቶች ሪፖርት አድርገውላቸዋል። ሌላ አስተያየት ሰጪ በወርዳው የቶረ ከተማ ነዋሪ የሆኑት በከፍተኛ ስጋት ውስጥ መሆናቸውን ተናግሯል። ነገር ግሩም ተረድቶዎች ግሩም ለመቆጣጠር የመንግስትን መከላከያ አይን ነው ህዝቡ እየጠበቀ ያለው እስካሁን ድረስ ማለት ነው። ኦልክሽኔ በፊቱ ወደ አካባቢው ፍሰቱ ከፍተኛ ቁጥሩ አሁን ከፍተኛ ደረጃ ነው። እየታጠቀ ከፍተኛ መሳሪያ ነው ያላቸው አሉ። በቃ በቀጥታ አሉ ወረዳው ላይ ማለት ነው። በወረዳው ቀበሌዎች ላይ በተለይ በዚህ በኤር ገንሳ በኩል በሸሞሌ የሚጠሪ የሚባሉ አካባቢዎች እነዚህም በሳማሎ የሚባሉ ቀበሌዎች እነዚህ ኮር ቀበሌዎች ናቸው። ሴንተር ተብሎ ቀርሳ የሚባሉ እነዚህ ሴንተር ላይ ዶሚኔት አድርጎ ነው አሁን ያሉት። አሁን እዛ አካባቢ ላይ ሰው መሄድ አይችልም፣ ግን ነገ የመንግስት አመራር መሄድ አይችልም፣ ህዝብ መንቀሳቀስ አይችልም። ህዝቦች ያላቸውን ንብረቶች ያላቸው የሀብት የመሳሪያ ሀብት ያንን ቁሳቁስ ወደ ወረደው ሸሽቶ አሁን ያለበት ሁኔታዎች አሉ። ራሳቸው የሚያደርጉትን ጥቃት ወደ ሌላ አካል በማላከክ በጉጂ ኦሮሞና በገዲኦ በጉጂ ኦሮሞና በአማራው ህዝብ መካከል የብሔር ግጭት እንዲነሳ የተናኮሱ ስሉም ተናግሯል። የወረዳው አስተዳዳሪ አቶ ሞርከታተሮም ከጥር 9 2014 ዓ ም ጀምሮ ቡድኑ በህዝብ ላይ እያደረሰ ያለው ጥቃት ተጠናክሮ መቀጠሉን ገልጠው የተቀናጀ እርምጃ ካልተወሰደ ሁኔታው አስቸጋሪ እንደሚሆንም ተናግሯል የሽማቂዎቹ የተስፋፋ ጥቃት ከአቅማችን በላይ በመሆኑ ተጨማሪ የጸጥታ ኃይል ከክልልና ከፌዴራል መንግስት እንድላክልን ጠይቀናል ብለዋል። ሽማቂ ቡድኑ ይዟቸዋል ከሚሏቸው ቀበሌያትም ቁጥራቸው የበዛ ዜጎች መፈናቀላቸውን አስረድተዋል። በወረዳችን ከፍተኛ ችግር ነው እያደረሰ ያለው። አፋጣኝ መልስ እንዲሰጥ ለሚመለከተው አካል ጣጭ አስቀምጠን አሳውቀናል። ስለዚህ አሁን በተለያዩ ቀበሌዎች በብዛት አሁን እንደወረርሽን ዘጠኝ እስከ አስራ ሁለት ቀበሌ በዚህ በሁለት ሳምንት ብቻ ገብቷል። በገቡበት ደግሞ የሞተ ሰውም አለ። ሶስት የሚሆን ሰው ህይወቱ አልፈዋል። የቆሰለም አለ። አስራ ምናምን የሚሆን ቤት ተቃጥሏል። ከብቶች እየተዘረፉ ነው ያሉት። ገበሬዎች ቡና እየተዘረፈ ነው ያለው። ሰባ ሰማንያ አካባቢ የሚሆን የአባወራ ተፈናቀለበት ሁኔታ አለ። ባለፉት ጥቂት ቀናት ብቻ በአማሮ ወረዳ አዋሳኝ በወረ ቀበሌ የተገደሉ ሁለት ሰዎችን ጨምሮ አምስት ሲቪሎች መገደላቸውን ለአሜሪካ ድምፅ ተናግረዋል። መንግስት አስፈላጊው ትኩረት ሰጥቶ ኃይል በማስገባት እርምጃ እንድንወስድ ካልተደረገ ውሎ ካደረ በጣም አስቸጋሪ ነው የሚሆነው። ሸማቂ ቡድኑ ያደረስ ያለውን ጥቃት ለጸጥታ ኃይሎችና ለመገናኛ ብዙኃን የገለጡ የመንግስት ስራ ኃላፊዎች መታሰራቸውን ተከትሎ ከወረዳው መንግስታዊ መዋቅር ውስጥ ለቡድኑ ድጋፍ የሚሰጥ አካል አለ የተባለን ለሚቀርብባቸው ክስም አቶ ሞርካታም ይህንን ብሏል። በጥርጣሬ የምንይዛቸው ሰዎች አሉ። ከመንግስት ሰራተኛም በዚህ ተጠርጥረው የታሰሩ ሰዎች አሉ። ከህዝብም ታስሮ በእስር ቤት ያሉ አሉ። አሁንም ቢሆን ይህንን ስራ ሰርተን ጨርሰናል ማለት አይቻልም። ለወደፊት በቀጣይነት የሚሰራ ስራ ነው። ይህ የአመለካከት ብልሽነት ደግሞ በአንድ ጊዜ የሚጠራ ነገር አይደለም። እሱን በሂደት በአካሄድ እያየን ከኛም መንግስት አካላት ያሉብንን ችግር በሂደት እየለየን እርምጃ እየወሰድን ነው። አንድ የእኛ ካቢኔ ወደ ስድስት የመሆን ታስሮ ነበር ከተጣሩ በኋላ ችግሩ ልባት እንዲያገኝ አድርገናል። የአካሄድ ስህተት ብለን ነው ያየ ነው። መንግስት አሸባሪ ሲል ኦነግ ሸኔ በማለት የሚጠራውና ራሱን የኦሮሞ ነፃነት ስራዎት በሚለው ሸማቄ ቡድን የተፈጸመ ነው ስለተባለው ጥቃት ከቡድኑ የተሰጠ መግለጫ የለም። ቪኦኤ በተደጋጋሚ ጊዜ የቡድኑ መሪዎች ናቸው በተባሉ ግለሰቦች ስልክ በመደወል ምላሻቸውን ለማካተት ያደረገው ጥረት አልተሳካም። በሌላ በኩል የኦሮሚያ ፖሊስ፣ የኦሮሚያ ልዩ ኃይል፣ የአገር መከላከያ ስራዎትና የፌዴራል ፖሊስ በመቀናጀት አካሄዱ በተባለው ዘመቻ 17 የቡድኑ ታጣቂዎች መማረካቸውና 49 መያዛቸውን የኦሮሚያ ክልል ፖሊስ ኮሚሽን ለአንድ የመንግስት ቴሌቪዥን ጣቢያ ገልጧል። ቡድኑ ሲጠቀምባቸው የነበሩ የተለያዩ የጦር መሳሪያዎች፣ ተሽከርካሪዎች፣ 5895 የክላሽንኮቭ እና 22132 የብሬን ጥይት ከአዲስ አበባ ወደ ምስራቅ ወለጋ ሲጓጓዝ በቁጥጥር ስር መዋላቸውንም ኮሚሽኑ ገልጧል። አሸባሪ ያለውን ቡድን የማጽዳቱ ዘመቻ ከጸጥታ አካላት ጋር በመቀናጀት ተጠናክሮ እንደሚቀጥልም የኦሮሚያ ፖሊስ ኮሚሽን አሳውቋል። ለአሜሪካ ድምፅ ራዲዮም ዮናታን ዘብዲዮስ ሐዋሳም ይህ የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የአርብ ምሽት ዝግጅታችንን ነው። ፕሮግራማችንን ልናጠናቅቅ ጥቂት ደቂቃዎች ይቀሩናል። የመጨረሻ ዘገባችንም አለ። ከዚያ በፊት ግን እንደው አስተያየት፣ ጥቆማና መልእክት ሲኖራችሁ በምን ታገኙናላችሁ?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 በኢንስታግራምና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን የስልክ መስመራችን 2022059942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን። አሊያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 2022513505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜል መልእክቶቻችሁን ልታደርሱ ሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ ወደ ተከታዩና ወደ መጨረሻው ዘገባችን ነው የምንወስዳችሁ የኢትዮጵያ ሰብአዊ መብቶች ኮሚሽንና በተባበሩት መንግስታት ድርጅት ከፍተኛ የሰብአዊ መብቶች ኮሚሽነር ጽህፈት ቤት ጣምራ ምርመራ ቡድን ያቀረባቸውን ምክረ ሐሳቦች ተግባራዊ ለማድረግ የኢትዮጵያ መንግስት ቁርጠኝነቱን ማሳየቱ ተገልጿል። መለስካቸው አመሀ ዝርዝር አለሁ። ህዳር ሶስት ቀን 2014 ዓመተ ምህረት በትግራይ ክልል ተፈጽመዋል በተባለው የሰብአዊ መብቶች ጥሰት በጥምረት በመረመሩት በተባበሩት መንግስታት ድርጅት ከፍተኛ የሰብአዊ መብቶች ኮሚሽነር ጽህፈት ቤትና የኢትዮጵያ ሰብአዊ መብቶች ኮሚሽን በወጣው ዘገባ ላይ የተዘረዘሩ ምክረ ሐሳቦችን ተግባራዊ ለማድረግ የኢትዮጵያ መንግስት ቁርጠኝነቱን አሳይተዋል ሲሉ በኢትዮጵያ ሰብአዊ መብቶች ኮሚሽን የሲቪልና ፖለቲካ መብቶች ኮሚሽነር ዶክተር አብዲ ጅብሪል ተናገሩ ኮሚሽኑ ትናንት ምሽት ባወጣው መግለጫ በዕለቱ ከተለያዩ ባለ ድርሻዎች ጋር አደረግኩት ባለው ምክክር ምክረ ሐሳቦቹን ተግባራዊ ለማድረግ እነዚህ የተለያዩ ባለ ድርሻዎች ምን ሊያከናውኑ እንደሚችሉ ውይይት መደረጉን ይናገራል። የተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ጽፈት ቤትና የኢትዮጵያ ሰብአዊ መብቶች ኮሚሽን ከኢትዮጵያ መንግስት ጋር ተደጋጋሚ ውይይቶችን ማድረጉንም መግለጫው ይጠቁማል። በዚህ ረገድ በመንግስት በኩል ብዙ ጉዳዮች መከናወናቸውን ለቪኦኤ የገለጹት ኮሚሽነር አብዲ ጅብሪል ለኮሚሽኑም ክትትሉን እንዳቀለለለት ይናገራሉ። ለእኛ ጥሩ ሁኔታ እንፈጥረዋል። ስለዚህ ምን እያደረጉ እንደሆነ እናውቃለን። ስለዚህ ለእኛ ክትትሉ ቀላል ይሆንልናል ማለት ነው። እገዛም በሚያስፈልግበት ቦታ ላይ እኛ ማድረግ የምንችለው ለምሳሌ የሰብአዊ መብቶችን ስልጠናን በተመለከተ ለመርማሪዎቹ ልንሰጥ እንችላለን። ያ ኃላፊነታችንም ነው። ሰብአዊ መብቶችን ማስፋፋት፣ ማሰልጠን ነው አንዱ ኃላፊነታችን እና ለየትኛው ቡድን ሰብአዊ መብትን በተመለከተ ስልጠና ለምሳሌ መስጠት እንችላለን። በዚህ በኩል አንዱ እርዳታ ሊሆን ይችላል። ከሌሎቹም ጋር እንደዚሁ እየተመካከ ነው። ሌሎች ዓለም አቀፍ ተቋማትም እና የሌሎች የሲቪል ማህበራት ድርጅቶችም ጋር እንደዚሁ ምን ላይ ነው አብረን መስራት የምንችለው? በእርግጥ መንግስት ቁርጠኝነቱን አሳይቷል ለመተግበር መክረ ሀሳቦቹን ግን ሌሎቹስ የሲቪል ማህበረሰባት ድርጅቶች ሊሆኑ ይችላሉ። ሌሎቹ ምን ማድረግ ይችላሉ? ተጨማሪ የሚለውንም በዚሁ ለምሳሌ ትላንትም ባደረግነው ላይ እየተመካከርን የተሻለውን እገዛ ለማድረግ ጥረት እናደርጋለን ማለት ነው። በተደረገው ምክክር እንደታየው የጣምራ ቡድኑ ዘገባውን ይፋ ባደረገበት ጊዜ ያገኘው ዓለም አቀፋዊ ተቀባይነት መደገሙን ዶክተር አብድ ይናገራሉ። በምክክሩ መድረክ ከተገኙት ባለድርሻ አካላት የመንግስታት ተወካዮች በሙሉ የምክር ሀሳቦቹን ተግባራዊነት ለመደገፍ ፍላጎታቸው እንደሚያስፈልጋቸውን አሳይተዋል። በእርግጥ የመተግበር ኃላፊነቱ ያለው የመንግስት ነው፣ ግን መንግስት እገዛ በፈለገበት ሁሉም ቦታ አይደለም። መንግስት እዚህ ደረጃ እገዛ ፈልጋለው ባለበት ቦታ ለመደገፍ ቁርጠኞች ናቸው እንደገለጹት ሌላው ደግሞ በጣም ተቋሙ የኢትዮጵያ ሰብአዊ መብቶች ኮሚሽንና የተባበሩት መንግስታት ሰብአዊ መብቶች ከፍተኛ ኮሚሽነር ጽሕፈት ቤትንም ይህንን የተሰጡትን ምክረ ሀሳቦች ለመተግበር ክትትል እንዲያደርጉ እነዚህ ሁለቱ ተቋማት አይተገብሩም፣ ምክር ሀሳቦቹ ግን ስለመተግበራቸው ክትትል ያደረጋሉ። ለዛ ክትትል የሚሆንም እንደዚሁ ድጋፍ እንደሚያደረጉ ገልጸውልናል ማለት ነው። ይህ በአንድ ወገን እየተከናወነ በሌላ በኩል ደግሞ ከጥቂት ወራት በፊት በተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት በትግራይ ክልል ተፈጽመዋል በሚባለው የመብቶች ጥሰት ተጨማሪ ምርመራ ለማድረግ የኤክስፐርት ቡድን ማቋቋሙን አስመልክተውም በኢትዮጵያ ሰብአዊ መብቶች ኮሚሽን በኩል ያለውን አስተያየት ዶክተር አብድ ጅብሪል ለቪ ቪኦኤ ገልጸዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን ለብቻው ምርመራውን ቢያደርግና ምክር ሀሳቡን ቢያቀርብ እና እነሱ ተጨማሪ ቢያደርጉ ሊመስል ይችላል። አሁን ግን የተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ጽህፈት ቤት ጋር የተደረገ ነው። ራሳቸው አካል ነው ማለት ነው። የምርመራው አካል ነው። የምክር ሀሳቡ ላይ ይስማማሉ። ለዚህ ተጨማሪ ሰዎችን መመደቡ የሀብት ብክነትን ያስከትላል። አንድን ስራ ደጋግሞ መስራት መስራትን ነው የሚሆነው። ሁለተኛ ደግሞ የተሰጠውን በተለይ ተጎጂዎችን በዚህ የሰብአዊ መፍጸት የተደረገባቸውን ሰዎች ተጎጂዎችን የሚደርስላቸውን የመፍትሄ ሀሳብ ወይም ደግሞ ካሳ ሊያዘገይ የሚችል ነው ማለት ነው። በጦርነቱ በቀጥታ ከሚሳተፉ ኃይሎች አንዱ ህወሀት የጣምራ ምርምር ዘገባውንም ሆነ ምክረ ሀሳቡን እንደማይቀበለው አስታውሰው፣ ለተግባራዊነቱ ከባድ እንቅፋት እንደሚፈጠር ያላቸውን ስጋት ኮሚሽነሩ አልሸሸጉም። ይህ የሚያስተላልፈው መልእክትም ጎጂ እንደሆነ ያላቸውን እምነት ይገልጻሉ። ይሁንና የተገኙትን እድሎች መጠቀሙ ይሻል ይባላል ባይ ናቸው። እንቅፋት መሆኑ አይቀርም ግን ዋናውን ኃላፊነት ያለበት እንደ መንግስትም ትልቁ የኢትዮጵያ መንግስት ነው። የኢትዮጵያ መንግስት ያንና የወጣውን ምክር ሀሳቦች ተቀብዬ ስራ ላይ አውላለው ማለቱ ትልቅ ኦፖርቹኒቲ ነው ወይም ትልቅ እድል ነው። ሌላ አካል ዓለም አቀፍ ተቋማት፣ የውጭ ኢትዮጵያ ውስጥ የሚሰሩ ተቋማት እንደግፋለን ማለታቸው እንደ ትልቅ እድል ነው መወስደው። እኔ ባለፈው ህዳር የወጣው ጣምራ ዘገባ እንደሚያመለክተው ተለይተው የወጡና ተግባራዊ መደረግ አለባቸው የተባሉ 59 ምክረ ሐሳቦች ተመለከቱ መሆናቸውን ትናንት ይሰመኮ ከምክክሩ በኋላ ይፋ ያደረገው መግለጫ ያስታውሳል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ የተከበራቸው አድማጮቻችን ለአርብ ምሽት የያዝናቸው ዝግጅቶች ተጠናቀዋል። ሰዓታችንም ተጠናቋል። ሳስተናግዳችሁ ያመሸውት ጽዮን ግርማ ነበርኩ። ስርጭቱን ያቀናበረልን ኤልያስ አስማረ ነው። የዌብና ማህበራዊ ፕሮዲውሰራችን አበባየው ገበያው ነበረች። በምስል ደግሞ ግርማ ደገፋና ሲሳይ አሸናፊ አብረውን አምሽተዋል። ዝግጅቶቻችንን በራዲዮ፣ በቴሌቪዥን ነበር ስትከታተሉ የቆያችሁት። የምንገኝበትን አድራሻዎችም ልከንላችኋል። በፕሮግራማችን ላይ ያሏችሁን አስተያየት፣ ጥያቄዎችም አድርሱን። በእኛ በኩል ለዛሬ ምሽት እንሰናበታችኋለን። በነገ ምሽት ደግሞ የቅዳሜና እሁድ መደበኛ ዝግጅታችን እንዲሁም ራዲዮ መጽሄትም የሚያወራው እሁድ አሉላ ከበደ ይጠበቃችኋል። በእኛ በኩል ሰላም፣ በደህና ደሩ።